ሰላም፣ እንዴት ዋላችሁ? የዛሬ ዜና ነው እናንተ ማደርሰው እኔ በሳሙ አብደላ ከሶሲዳ ይዋ በዳኮታ ካኒ ውስጥ የኮቪድ-19 አዳዲስ ጉዳዮች ቁጥር እየጨመረ ነው። የጤና ዘርፍ 360 አዳዲስ ተጠቂዎች እና 1400 በላይ የሆኑ ጉዳዮች ሪፖርት አድርገዋል። ይህ ቁጥር በዳኮታ ካኒ በታይሰን ፋብሪካ ውስጥ የሁሉም ሰራተኞች ምርመራ ከተደረገ በኋላ የመጣ ነው። ስሪ ከተማ አውራጃ በአጠቃላይ በደርዘን የሚቆጠሩ ሰው ሲሞቱ፣ ሰባት ሰዎች በጠቅላላ ሲሞቱ ቆይተዋል። በወድበሪ ካኒ ውስጥ ከ1500 የሚበልጡ አውንታዊ ተጠቂዎች አሉ። በአይዋ ግዛት ውስጥ 11,500 የሚበልጡ ጉዳዮች ውስጥ 13 ፐርሰንቱ በውድበሪ ኳን የሚገኝ ነው። አርብ ዕለት ጨምረው በጠቅላላ 243 ያህል ሰዎች መሞታቸው ሪፖርት ተደርገዋል። ከአሁን ጀምሮ ዳኮታ ኳን የጤና ዲፓርትመንት ሰኞ፣ ርቦ እና አርብ ከሰዓት በኋላ ዝማኔዎችን ለመልቀቅ አቀደዋል። በአይዋ ግዛት ከሁለት እስከ አንድ ያለውን ምርመራ እንደሚያደርግ የአካባቢው ጤና ባለስልጣን ገለጹ። አብር ከሰዓት በኋላ በዜና ኮንፈረንስ ሆላንድ ላይ ዲስትሪክት ጤና ከ26 ነዋሪዎች ውስጥ አንደኛ ተጠቂ መሆኑን ተነግሯል። ከ4900 በላይ ሰዎች ምርመራ ከተደረገባቸው ውድበሪ ኳኒ በስቴቱ አራተኛ ላይ ትገኛለች። ከሁሉም ምርመራዎች አንድ ሶስተኛ የሚሆነው አዎንታዊ ሆነው ይታዩ ናቸው። የበሽታ ምልክቶች ለሚታመሙ ሰዎች ሲነግረው የአካባቢ ባለስልጣናት ተጨማሪ ምክሮችን ሰጥተዋል። አንድ ሰው እንደ ራስ ምታት፣ የሰውነት ህመም ወይም የጉሮሮ ህመም ያል ቀለል ያለ ምልክቶች እንኳን ካሳየ ቤት መቆየት አለበት ብለዋል። የሱላን ደብሯጃ ጤና ምክትል ዳይሬክተር እንዳሉት አንዳንድ ህመምተኞች ህክምና ለመፈለግ በጣም ረጅም ጊዜ እንደጠበቁ ተነግረዋል። በሽታው ሊከሰት የሚችልበት ባለ ባለስልጣናት አካባቢዎች ሪፖርት ለማድረግ የበለጠ ግልጽነት ለማግኘት በአካባቢ ሪፖርቶች ሲጫኑ አንድ ጊዜ ተጨማሪ መረጃዎች ለመልቀቁበት ምክንያት የግል አይነት ህጎች በድጋሚ ጠቅሰዋል። ከሌሎች የክልል አካባቢዎች በተለየ መልክ በወድበሪ ኳኒ ውስጥ ለረጅም ጊዜ እንክብካቤ ተቋም ወቅታዊ ጉዳዮች የሉም ብለዋል። ሳዳምታችን አመሰግናለሁ።